ኬንያ ውስጥ በስደተኞች ላይ የተጀመረው አፈሳና እየተወሰደ ያለው እርምጃ በዓለም አቀፉ የወንጀል ችሎት የተከሰሱት የሀገሪቱ መሪዎች በዙሪያቸው ያለውን ሁኔታ ለማድበስበስ አስበው የፈጠሩት ነው ሲሉ ስደተኞቹ እየወቀሱ ነው። በሌላ በኩል ደግሞ ለችግሩ መፍትሄ ለመፈለግ ከመንግስት ጋር እየሰራ መሆኑን ናይሮቢ የሚገኘው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ቢሮ ለቪኦኤ ገልጿል። ሰሎሞን አባተ ሁለቱንም ወገኖች አነጋግሯል። የኬንያ መንግስት እስካሁን ለሀገሪቱ የስደተኞች ችግር ዘላቂ መፍትሄ ያለመስጠቱን ዛሬም ያነጋገርኳቸው እየተናገሩ ነው ላለፉት ሀያ ዓመታት ኬንያ ውስጥ በስደተኝነት የኖሩ ስማቸውን እንድጠቅስ ያልፈለጉ አንድ ስደተኛ እንደነገሩኝ ኬንያ ውስጥ እንዲህ አይነት በስደተኞች ላይ የመዝመት እንቅስቃሴዎች አልፎ አልፎ እንደሚከሰቱ አስታውሰዋል። ፋይላጅን ፊት ብሎ አንድ ጊዜ የተነሳበት ጊዜ አለ። መቼ ነበረ? በቃ ትወጣላችሁ ብሎ ጁን ተርቲ ቱ ኦ ፋይቭ ላይ ነው ይሄ ነገር ሀይሌ እንደገና በሀይለኛ እንደነበረው ነበረው። በዘጠና ሰባት ዓመተ ምህረት በኢትዮጵያ አቆጣጠር አካባቢ ማለት ነው። ጁን ተርቲ ተብሎ ስም ወጥቶለት ነበረ። እንዲሁም እዛ ዘመንም በጣም ብዙ ሰዎች ተጀንቆ፣ በቃ ጁን ተርቲ ላይ መጨረሻ ኤንድ ነው ስደተኛ የምባል እዚህ ማታ እንፈልግም ብሎ እዛን ሰዓት የጂች ልቦ የምትባል የኢሚግሬሽን ኦፊሰር ነበረች። እሷ ነች እዛ ዜና ወጣችው ሊል አድርገው ምንም ሳናቅ ቆሞ ቀረ። እንደገና ደግሞ ዛሬ አንድ አመት በፊትም እንደዚህ ሁለት አመትም ዛሬ ወደ ትዌንቲ ትዌልቭ ላይ እንደዚህ ተነሳ። አርበን ርፊጂዎች ከዚህ መውጣት አለባቸው ተባለ። ውጣ በተባለበት ሰዓት እኛ ምንም ምንትን ምለው የለም። ከዛ በፊት ከስድስት አመት በፊት ስድስት አመት በፊትም ያው ስደተኞች አርበን ኤሪያን የሚኖሩት ስደተኞች ሌጋሊ በቃ የሚሰሩበት ቶፕ ሚዲስ ና ይፈጠል ና ከተሞች ውስጥ ኤልያን ተሰጠን። በከተማ ትችላላችሁ። እንዲሁም ኮሚኒቲ እናንተ ገንዘባችን ባንክ ማስቀመጥ አርጋችሁ ከሚቃጠልባችሁ ለምን ሌጋሊ እንትን ብላችሁ ተመዝግባችሁ ማስራት ትችላላችሁ ክላስ ላይ የሚባል ፍቃድም ደግሞ ስደተኛ በህግ በኬንያ ህግ መሰረት መፈቀዳለ እሱን ማወጣቸው ማስራት ትችላላችሁ። ያሉ ተስፋ ሲሰጡ ደግሞ እኛ ያለችን ነገር መቼም ሰርቫይቭ ለማድረግ እንግዲህ ከሰው የምንጠብቀው ነገር ስለሌለ ሀያ አመት ያው በራሳችን ነው የምንኖረው። ከዩኤን የምንፈልገው የለም ከኬንያ መንግስት የምንፈልገው የለም። እኛ ሼልተሩን ብቻ ነው የምንፈልገው። ያው ፍሪ ደግሞ ሰቶን እንዲሰሩ እንድንሰራ ነበረ። ያን አገኘን። ያ ደግሞ ስፋ ዳረገ። አምስት አመት ከቆየን በኋላ ስፋ ዳረገ። እኛ ቢዝነሳችን እየሰሩ ነው። የዛሬ ሁለት አመት አካባቢ ላይ ያው ተነሳ የኛ ገቨርንመንት፣ በዚህ በቴሮሪስት ምክንያት ተነስተው እነሱ ናቸው ከተማ ውስጥ ያሉት አርባ ንስጆች ናቸው። በነሱ ኖ ቴሮሪስት መጥተው የሚያጠቃልና ይውጡ አለ። እንደገና አይንጂዎች እና ዩናይትድ ኔሽን ሄዶ ከሰሳቸው ፍርድ ቤት። ከዛ ፈረደ አይ ፈቅዳችሁላቸዋል እንዲሰሩ ቢዝነስ መንቴን አድርገው ልጆቻቸው እየተማሩ ነው ኑሯቸውን ስለምኖሩ እነዚህ ህዝብ ማፈናቀል የለባቸውም ብሎ ፍርድ ቤት ፈረደባቸው። ዛሬ ከሁለት አመት ወዲህ ነው። ማን ላይ ነው የፈረደው ፍርድ ቤቱ? መንግስት ላይ ነው ፈረደ። ትክክለኛ አይደላችሁም ብሎ መንግስት ላይ ፈረደ። ና ለእኛ ፈረደለ በተሰጣቸው ፍቃድ መሰረት ኑሮቸውን መስርተው ግብር እየከፈሉ መኖራቸውን ስደተኛው ተናግረዋል። ከዚያ ወዲህ ግን መንግስቱ የፍርድ ቤቱን ውሳኔና ትእዛዝ እየጣሰ የራሱን ደንቦች ሲያወጣ እርምጃዎችን ሲወስድ መቆየቱንና በጸጥታ ሰበብም የሰሞኑን አፈሳ መጀመሩን ስደተኛው ገልጸዋል። አፈሳው ከአስር ቀናት ለዘለቀ ጊዜ ተካሂዷል። የታሰሩና በኃይል እንዲመለሱ የተደረጉ ሶማሊያውያንና ኢትዮጵያውያን ስደተኞች መኖራቸውም ተገልጿል። ሰሞኑን ሁኔታው ጋብ ያለ ይመስላል ቢባልም ያነጋገርኳቸውን ይህ ስደተኛ የዛሬን ሁኔታ አስመልክቶ ማምሻውን የነገሩኝ እስራቱ አሁንም እንደቀጠለ መሆኑን ነው። ያው በአሁኑ ሰዓት ስደተኛ ያው እንደ ስደተኝነት መብቱ ተጠብቆ ሳይሆን ያለው፣ ያው ገንዘብ ያለው ገንዘቡን እያወጣ የሌለውም እየታሰረ በስቃይ ነው ያለው። ይሄ ነው ማለት የሚቻል ነገር የለም። አሁን ከጊዜ ወደ ጊዜ ይሻላል የሚባለውም ነገር እየተሻለ አይደለም። የተባበሩ መንግስታትን መተው አንዳንድ ነገር ያደረጋሉ ብሎ እንትን ይባላል። እነዚህ የተባበሩ መንግስታትም ይህንን አንዳንድ ጊዜ ሲጠየቅ ለወሮች የሉም እንትን አይቶ እንመጣለን እንከታተላለን ይላሉ። ግን ያው ንጌዎች ምኖችም ምንም ተከታትሎ የሚያደርጉት ነገር የለም። ሲሄዱ ሲጠይቋቸው እንፈታለን፣ ቀልስጠን ይላሉ። ግን ተመልሰው ሲሄዱ ሰዎችም አይፈቱም። ሌጋ ወረቀት ያላቸውም የዩን ወረቀት ያላቸው ሁሉም እዛ ሰፈር እያደረጉ ነው። አይዶን ነው እንግዲህ ምን እንደሚናረግ እየተካሄደ ያለው ገብተው መፈትሾችን ገብቶ እየተፈተሹ ነው። ተለያዩ ኤሪያ ውስጥ ገብቶ ፈትሸዋል። ገብቶ ፈትሾ ያው ወረቀትን ብኖር ያው ወረቀት ብኖር ገንዘብ ይፈልጋሉ። ገንዘብ አምጡ ነው የሚሉ እንዲ ካልክ ደግሞ ወረቀት እንድታሳያቸው ነው ስክሪን ወደሚደረግበት ቦታ እዛ ወርደህ፣ ያው ከዛ ተጣርተህ ትወጣለህ ይባላል። ወደዛ እንትን ደግሞ ማንም ማሄድ እንደዛ አይፈልግም። ምክንያቱም ይጣራል ተብሎ እስከምቆይ ብዙ ነገር ሰፈር ማድረግ ስለማትችል ሰው ያለውን ያለውን በቃ ያው ከፊት ያለውን የሰጣ ነገር ጋ ያደርጋሉ። ዛሬ የታሰሩ ሰዎች አሉ አሉ በብዛት እኔ የማውቃቸው ራሱ አሉ። በገንዘብም ሰጥተው የወጡ ሰዎች አሉ። ማለት ጉዳያቸው ሳይታይ ገንዘብ ብቻ ሰጥተው የወጡ ማለት ነው። ምንም ጉዳይ የሚታይ ነገር የለም። በቃ አይዲ ትባላለ። አይዲ ካለ አይዲ መኖሩም ካወቁ ገንዘብ አምጣል ያ ወርኪ ላል ስክሪን ወደምደረግበት፣ ደ ስክሪን ተደርጌ ትወጣለ ብሎ ምትን የሚሉ ከዛ ስክሪን የምደረግበት ቦታ ደግሞ ጥሩ ስላልሆነ ማንም ለዛ ፈቃደኛ አይሆንም። የግዴታ በገንዘብ ተደራድረህ ነው የምትወጣ። እኒህ ስደተኛ ይህንን ችግር የስደተኞችና የጸጥታ ችግር ነው ብለው እንደማያምኑ ተናግረዋል። ይልቅ የፖለቲካ ሊሆን ይችላል ነው የሚሉት። በራሴ ዘር በሚያደርገው ይሄ ፖለቲካ ልንትን ነው እንጂ ምንም ሀንድሬድ ፐርሰንት ይሄ ዚ ነው የሚባለው ነገር አንደኛ እነዚህ ሰዎች ሁለቱ መሪዎች በኢንተርናሽናል ክሪሚናል ኮርት ላይ ኬዝ አላቸው። ይሄ ኬዝ ደግሞ ከእነሱ ላይ እንዲወርድ ይፈልጋሉ። እና በኤኒ ሚንስ በተገኘው ሚንስ ሁሉ እነዚህ ሰበቦችን በመፍጠር የዓለምን ኤፌንሽን በማስፋብ ከዓለም ላይ አንድን በማግኘት ሁለተኛም ደግሞ የእነሱን ኬዝ ኤክስቴንድ እንድደረግላቸው እነዚህ በተለያዩ ጊዜያቶች የሚፈጥሩት ነገር እንጂ መጡን ለማናገር አይመስልም። ይዛት ዝማይ ፐርሰናል ኦፒንየን። ከዚያ በተረፈ ግን የኬንያን ሕዝብ ልዩ ብለው የጠሩት ስደተኛ እስካሁንም እዚያ ያሉት በህዝቡ ድጋፍ መሆኑን ገልጸው ከመንግስቱ አካላትና ከጸጥታ ኃይሎች የሚፈጸሙባቸው በደሎች የበረቱ ከግለሰቦች ጥቅምና የገንዘብ ፍላጎት ጋርም የተያያዙ መሆናቸውን በአጽንኦት አመልክተዋል። ስለ ሁኔታው የተባበሩ መንግስታት ድርጅት የያዘው ጥረት ምን እንደሚመስል የጠየቅኳቸው ናይሮቢ የሚገኘው የስደተኞች ጉዳይ ከፍተኛ ኮሚሽነር ጽህፈት ቤት ቃል አቀባይ ኤማኑኤል ኒያቤራ ከኬንያ መንግስት ጋር እየመከሩ መሆኑን ገልጸውልኛል። ለአሁኑ መናገር የምችለው ከኬንያ መንግስት ጋር አብረን መስራታችንንና የምንነጋገረውም ስለ አንድ ነገር መሆኑን ለማረጋገጥ የሚያስችል ውይይት ላይ መሆናችንን ነው። በአሁኑ ጊዜም በጋራ የደረሱበትን ድምዳሜ አስመልክቶ የተናገሩት ቃል አቀባዩ ኒያቤራ በተለይ የሶማሊያን ስደተኞች በሚመለከት ያላቸውን ሐሳብ ገልጸዋል። ሶማሊያ ባ የምንነጋገረው ስለ ኬንያ ሶማሊያና ዩኤንኤችሲአር ነው። አሁን እንደ መፍትሄ የደረስንበት ሁኔታ በፈቃደኝነት ላይ የተመሰረተ መመለስን ነው። መመለስ የማይፈልጉ ቢኖሩ ምን እንደሚደረግ ስደተኞቹ ይደርሱብናል ስለሚሏቸው የመብቶች ረገጣዎች ብዙ ዝርዝሮችን መናገር ያልፈለጉት የዩኤንኤችሲአር የኬንያ ቢሮ ቃል አቀባይ በሮቻቸው ግን እንደሚባለው ሳይሆን ሁልጊዜም ክፍት መሆናቸውን ተናግረዋል። የተባበሩት መንግሥታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ባለፈው አርብ ባወጣው መግለጫ ኬንያ ውስጥ የሚታየው የስደተኞች ሁኔታ በእጅጉ እንደሚያሳስበውና እንደሚረብሸው ተናግሮ እንደነበር ይታወሳል። የኬንያን ፖሊስ ኮሚሽን የፕሬዝደንቱንና የምክትል ፕሬዝደንቱን ጽህፈት ቤቶች እንዲሁም ሌሎች አካላትን በማነጋገር ጥረታችን እንገፋለን። የምንደርስባቸውንም ለእናንተ እናደርሳለን። ለአሜሪካ ድምፅ ራዲዮ ሰሎሞን አባተ ነኝ ዋሽንግተን